ጤናና አካባቢ። በጎርጎሮሳዊ ዘመን ቀመር 2015 ዓ ም በመላው ዓለም በሰዎች ላይ ከደረሰው ሞት ከስድስቱ አንዱ ሰው ለመርዛማ ንጥረ ነገር በመጋለጡ ምክንያት መሞቱን ላንሰንት የተሰኘው የጤና መጽሔት ያመለክታል። መርዛማው ንጥረ ነገር ደግሞ ወይ ከሚተነፍሰው አየር አለያም ከሚጠጣው ውሃ ጋር ወደ ሰውነቱ ገብቷል። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። ቀደም ሲል የተጠቀሰው ጥናት እንደሚለውም በብክለት ምክንያት ከሚሞተው ሰው አብዛኛው ዝቅተኛ ዝቅተኛና መካከለኛ ገቢ ባላቸው ሀገራት ነው። ጥናቱን መነሻ በማድረግ የኢትዮጵያን ይዞታ ላፍታ ለመቃኘት አብረን እንቆይ። በመላው ዓለም በውሃና የአየር ብክለት ምክንያት የሚሞተው ሰው ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱን ላንሰንት የተሰኘው ጤናን የሚመለከት የምርምር ስራዎች የሚወጡበት መጽሔት ከሰሞኑ ባወጣው ጥናት ዘርዝሯል። የጥናቱ ማጠቃለያ እንደሚያሳየው ላለፉት አስርት ዓመታት ብክለትና በሰዎች ጤናም ሆነ በአካባቢ ተፈጥሮ እንዲሁም በምድሪቱ ላይ የሚያስከትለው አሉታዊ ተጽዕኖዎች በመንግስታትና በዓለም አቀፍ የልማት አጀንዳዎች ተዘንግቶ ቆይቷል። ይህም ዛሬ ብክለት በአካባቢ ተፈጥሮ ላይ በሚከሰት ችግር ሰበብ ለሚፈጠሩ በሽታዎችና የሰዎች ሞት ዋነኛ ምክንያት እንዲሆን እንዳበቃውም ያስረዳል። ጥናቱ እንደሚለውም በአሁኑ ወቅት በየዓመቱ ከብክለት ጋር በተያያዙ የጤና እክሎች ምክንያት ዘጠኝ ሚሊዮን ሰው ህይወቱን ያጣል። በተለይም ከመጓጓዣና ኢንዱስትሪው አንስቶ የቤት ውስጥ ማገዶ ሳይቀር በሚያስከትለው በአየር ብክለት ምክንያት የሚሞተው 6.5 ሚሊዮን ህዝብ ነው። ከሟቾቹ 92 በመቶ የሚሆነው ደግሞ የሚገኘው በድሃና መካከለኛ ገቢ ባላቸው ሀገራት ነው። በተለይ የልብ ችግር፣ የደም ዝውውር መታወክ ማለትም ስትሮክ እንዲሁም የሳምባ ካንሰር በብክለቱ ምክንያት የሚመጡ የጤና ችግሮችና የሞት መንስኤዎች መሆናቸውን ጥናቱ ያሳያል። ከተጠቀሰው ቁጥር ግማሹ የሚሆነው ኢንዱስትሪያቸው በፍጥነት እያደገ በሚገኘው ቻይናና ህንድ፣ ፓኪስታንና ባንግላዴሽ እንዲሁም ኬንያ ውስጥ መሆኑም ተዘርዝሯል። አብዛኞቹ በማደግ ላይ የሚገኙ ሀገራት ራሳቸውን ለመቻልና ካደገው ዓለም ጋር ተወዳዳሪ ሆነው ለመገኘት በየበኩላቸው በተለያዩ የልማት እንቅስቃሴዎች መጠመዳቸው ይታያል። ከእነሱ መካከልም ከሰሃራ በስተደቡብ ከሚገኙ ሀገራት በዚህ ረገድ ፈጣን እርምጃ ላይ መሆኗ የሚነገርላት ኢትዮጵያ ናት። አቶ አለባቸው አደም በኬር ኢትዮጵያ የምስራቅ አፍሪካ የተስማሚ ግብርናና የአየር ንብረት ለውጥ ከፍተኛ አማካሪ ናቸው። ኢትዮጵያ ውስጥ ያለውን የብክለት ሁኔታ እንዲህ ይዘረዝሩታል። ከጊዜ ወደ ጊዜ ስናየው በተለይ ደግሞ ከከተሞች መስፋፋት ጋር ከተለያዩ የፋብሪካዎችን መስፋፋት ጋር ተያይዞ በቀጥታ ከመሬት ጋር በተገናኘ ኢንቨስትመንት፣ ከውሃ ጋር በተገናኘ የፋብሪካ ስራዎቻቸው ጋር፣ በተዘዋዋሪ ደግሞ ፋብሪካ ውጤቶቻቸውን ለተጠቃሚው ለማድረስ ውጤቶቻቸውን ለማሸግ ለማስጌጥ የሚጠቀሙባቸው የተለያዩ የፕላስቲክ ውጤቶች በውሃ፣ በአፈር በተለይ ደግሞ አሁን በከፍተኛ ሁኔታ እየተስፋፋ ያለው በከተማ ግብርና በተለይ ደግሞ በአትክልቶች ላይ፣ በፍራፍሬዎች ላይ ከኢንዱስትሪ የሚመጡ ውሃዎች እሱ ጋር ተያይዞ የሚለቀቁ ፕላስቲክ ውጤቶች ከፍተኛ የሆነ ብክለትን እያሳየ መሆኑ ግልጽ ነው። በተለይ ደግሞ ከዚህ ከአየር ንብረት ለውጥ ጋር ተያይዞ አሁን በቅርቡ እንኳን በአዲስ አበባ ደረጃ ታይቶ በማይታወቅ ሁኔታ መሀል ትላልቅ ህንጻዎችና ሰፋፊ ጎዳናዎች ባሉበት ቸርችል ጎዳናን ጨምሮ በመርካቶ ዙሪያን ባራት ኪሎን ጨምሮ በተለያዩ አካባቢዎች የውሃ ቱቦዎች እየተዘጉ መንገዶች በሙሉ በጎርፍ ሲጥለቀለቁ እያየንበት ሁኔታ በየአካባቢ ፕላስቲኮች ተጥለው እንስሳት አጽዋቶች ሁሉ ሲበከሉና ለተለያየ አደጋ ሲደረጉ ነው የምናየው እና የብክለቱ ሁኔታና ደረጃ በጤናም ላይ የሚያስከትለው አሳሳቢነት እንደዚሁ በእጅጉ አስቸጋሪ ሁኔታ እንደደረሰ ነው ዘኒ የሚገመግመው። በተለይ የአየር ብክለቱ ላይ እንደው ከፍተኛ አስተዋጽኦ ያደርጋል ብለው የሚገምቱት ምንድን ነው ትልቁ ነገር? በሀገራችን እንደምታውቁት ከፍተኛ የሆነ የግንባታ መስፋፋት አለ። እንደዚህም ደግሞ በከተሞች አካባቢ የመኪናዎች ብዛትም መጨመር ሁኔታም አለ። አብዛኞቹ መኪናዎችም ጊዜያቸው የቆየ ሰማንያዎቹ፣ የዘጠናዎቹም ስለሆኑ አሁን በቅርብ ያሉት ናቸው ዝቅተኛ የሆነ የብክለት አቅጣጫ ያላቸው እንጂ አብዛኛዎቹ የቆዩ መኪናዎች በሙሉ ከፍተኛ የብክለት ደረጃ ያላቸው። እንደውም አሳሳቢ የሚያደርገው በሌሎች ከተሞች ከባድ መኪናዎች ለምሳሌ የጭስ ማስወጫቸው ወደ ላይ ነው። እኛ ሀገር ግን ወደ ጎን፣ ከትላልቆቹ አውቶቡስ ጨምሮ ወደ እግረኛው ነው ቀጥታ ጭሱን ፊት ለፊት የምናየው መውጫው የምናየው። ከዚህ ጋርም ተገናኝቶ እንደገና ደግሞ ከኢንዱስትሪዎች መስፋፋት ጋር የስሚንቶ ፋብሪካዎች ለምሳሌ ከፍተኛ የሆነ በካይ ጋዞችን እንደሚለቁ ይታወቃል። እነዚህ የስሚንቶ ፋብሪካዎች እና ሌሎች የግንባታ ትላልቅ ፋብሪካዎች የፋብሪካ ማሽኖቹ አብዛኛዎቹ በሌላ ሀገሮች ሰርተው የነበሩ ስለሚሆኑ በሀገራችን ሲመጡ ከፍተኛ ብክለትን ይለቃል። ወደ ገጠር ይሄን እንደሆነ ከዲፎሬስቴሽን ጋር ነው የሚገናኘው፣ ከደን መራቆት ጋር ማለት ነው። አዎ ከደን መራቆት ጋር ይገናኛል። እንዲያም ሆኖ አቶ አለባቸው ሀገሪቱ ከኢንዱስትሪም ሆነ ከግንባታና ከሌሎች የልማት ስራዎች ጋር በተገናኘ የሚወጡ ብክለቶችን ለመቆጣጠር የሚያስችሉ ግልጽ ፖሊሲዎች እንዳሏትም ይናገራሉ። ለምሳሌ የተጽዕኖ ግምገማ አዋጅ አለ። ማንኛውም ባለሀብት ማንኛውም አይነት ኢንቨስትመንት ከማካሄዱ በፊት በተለይ ከግንባታ ጋር በተለይ ከመሬት ጋር ከውሃ አጠቃቀም ጋር የተገናኘ ግንባታ ከማካሄዱ በፊት የአካባቢ ተጽዕኖ ግምገማ ማካሄድ አለበት ይላል። እንደገና በአካባቢው ማህበረሰብ ላይ እና በእንስሳት ላይ ሊኖር የሚችለውን ተጽዕኖ የሚቀንስበትና የአደጋ ስጋትን የሚያስወግድበትን ግምገማ አካሄዶ ጉዳዩ ለሚመለከተው የመንግስት አካል ማሳየት እና ማስፈቀድ አለበት ይላል። በቅርቡ ደግሞ ለአየር ንብረት ለውጥ የማይበገር ኢኮኖሚ እንገነባለን የሚለው ፖሊሲያችን በግብርናው ለምሳሌ መሬትን ከማስፋፋት ይልቅ ለአየር ንብረት ለውጥ ተስማሚ የሆነ ግብርና እንዳካሄድ፣ እንደገና ደግሞ ህብረተሰቡ ለምሳሌ ለብዙ ዘመን የጠበቀው የደንና የደን ውጤቶች አሉ። በእነሱም ላይ የሚተዳደር ህብረተሰብ አለ። ለእነሱም ከዛ ከጠበቁት ካፈሩት ደንና የደን ውጤቶች ላይ ተጠቃሚ የሚሆኑበትን ሲስተም መዘርጋት ያስፈልጋል። ሌላው ደግሞ የግብርና ሂደቶችን ዘላቂ የመሬት አያያዝ በትክክል መፈጸም ቢቻል ህብረተሰቡ በተለይ ደግሞ አርብቶ አደሩና ገበሬው እጅግ የተመሰገኑና የተፈተኑ ልምዶችና እውቀቶች ባለቤት ነው። እነሱ ላይ መልካም የሆኑት ላይ የተመሰረተ እነሱን የሚያበረታታና ከአየር ንብረት ለውጥ ጋር ተስማሚ የሆኑ እውቀቶችና ቴክኖሎጂዎችን ሽግግር በማድረግ መስራት ያስፈልጋል። ይሄ እንግዲህ ነዳጅ ቆጣቢ ቴክኖሎጂዎችን ይጨምራል ማለት ነው። ከተሞችን በተመለከተ ብክለትን ለመቆጣጠር የወጡ አዋጆች ስላሉ እነሱን ተፈጻሚነታቸውን መከታተል ያስፈልጋል። በተሽከርካሪዎች ምክንያት የሚመጣውን የአየር ብክለት ለመቀነስ የተለያዩ ሀገራት የየራሳቸውን ቁጥጥርና ዘዴ ሲጠቀሙ ይታያል። አብዛኛዎቹ የአውቶሞቢል አምራቾችም ታዳሽ ኃይልም በመጠቀም የኤሌክትሪክ ተሽከርካሪዎች ለገበያ ማቅረብና ማስተዋወቁን ተያይዘውታል። ኢትዮጵያ ውስጥ ያሉት የተሰሩበት ዘመን የከረመው ተሽከርካሪዎች በከባቢው አየር ላይ የሚያስከትሉትን ብክለት ሊቀንስ ይችላል የተባለ አንድ ቴክኖሎጂን ለገበያ ለማቅረብ የሙከራ እንቅስቃሴዎቹን የጀመረ አንድ ድርጅት ጥቆማውን ለዶች ቨላ አድርሷል። ኢዙኩን ትሬዲንግ ይባላል። ዋና ስራ አስኪያጁ አቶ አብዱለዚዝ ከማል ይህ ብክለትን ይቀንሳል ስለተባለው ቴክኖሎጂ ምንነት ገልጸውልናል። የእኛ ቴክኖሎጂ ናፍጣንም ቤንዚልንም የሁለቱንም ብክለት የሚቀንስ ነው። የጣሊያን ሀገር ስርዲት ነው። የተሽከርካሪም በታይ ጋዝ ከሰባ አምስት እስከ ሰማንያ ፐርሰንት እክለት የነበረውን ወደ ኢነርጂ የሚቀይር ቴክኖሎጂ ነው። አስራ ሁለት ፐርሰንት ነዳጅ ይቆጥባል። ሰማንያ ፐርሰንት ደግሞ ከተሽከርካሪ የሚመነጭ ጋስ ኢሚሽን ይከላከላል። ሶስተኛ የቤንዚን ቋቱን ዝገት ወደ ኢንጂን እንዳይሄድ ይከላከላል። ቴክኒካሊ የሚረዳ ነገር ነው ወይንስ መኪናው ላይ የሚገጠም ነገር ነው? ምንድን ነው በትክክል? የተሽከርካሪ ሰልቫት ውስጥ ይገጠማል። ምክንያቱም እኛ የምንገዛው ነዳጅ ሰልፈር ኮንቴንቱ ሀይ ነው። እዛ ላይ ኢታኖል ሚክስ ይደረጋል። አንዳንድ ጊዜም ደግሞ ነዳጅ ማደያዎች ነጭ ጋዝ ሚክስ ያደርጉበታል። እነዚህ ሲደባለቁ ሞለኪውሎቹ ነዳጅ ውስጥ ያሉት ወደ ኢንጂን የሚሄደው አንድ ኢነርጂ ብቻ መሆን ሲገባው ይጠባበቁና አስር ሃያ የሆኑና ወደ ኢንጂኑ ይሄዳሉ። ኢንጂኑ ጋር ሲደርሱ ደግሞ አንድ ኢነርጂ ናት የምትቃጠለው። ለምሳሌ አራት ፒስተን ያለው መኪና ከሆነ አራት ሞለኪሎች ይሄዳሉ። አራቱ ናቸው ኢነርጂ የሚሆኑት የቀረው ግን ጭስ ነው የሚሆነው በካይ ጋዝ ነው የሚሆነው። ያ እንዳይሆን ሰልቫሲዮ ሲገጠምና አንድ የሞለኪል ሂደው ኢነርጂ እንዲሆን የሚያደርገው አቶ አብዱልዚዝ በኃላፊነት የሚመሩት ኃላፊነቱ የተወሰነ የግል ኩባንያቸው ለከባቢ አየር ብክለት መፍትሔ ይዞ መጥቷል ብለው የሚያምናሉ። የመኪና አምራች ኩባንያዎች ባለቤት የሆኑ ሀገራት አቅጣጫቸውን ወደ ታዳሽ የኃይል ምንጭ ባዞሩበት በዚህ ወቅት በመኪና የነዳጅ ቋት ውስጥ እንዲህ ያለው ብክለት ቀናሽ ቴክኖሎጂ መግጠሙ ምን ያህል ለውጥ ያመጣል ብሎ መገመት ይቻል ይሆን? በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ወይም ታዳሽ ሀይል ለመቀየር ራሱን የቻለ ትልቅ ኢንቨስትመንት ነው ግን ኦልተርኔቲቭ ይሄኛውን ራሱ ሱፐርቴክ የተባለውን ቴክኖሎጂ በርካሽ ዋጋ ገዝቶ መኪና ላይ ገጥሞ ጭሱን መከላከል ከቻለን ሰማኒያ ፐርሰንት ትልቅ ለውጥ ነው በአሁኑ ወቅትም የተወሰኑ ተቋማትና ድርጅቶች ቴክኖሎጂውን ተሽከርካሪዎቻቸው ላይ መግጠማቸውንም አክለው ገልጸዋል ሱፐርቴክን የሚያመርተው የኢጣሊያ ኩባንያ በድረ ገጹ እንዳሰፈረው ቴክኖሎጂው ከነዳጅ መቆጠብ አንስቶ ወደ ሞተር የገባውን ነዳጅ በአግባቡ ተቃጥሎ ኃይል የሚሆንበትን መንገድ የሚያመቻች መሆኑን ይዘረዝራል። የአየር ብክለትን ከሚያባብሱት ምክንያቶች ዋነኛው ሙሉ በሙሉ ሳይቃጠል ወደ ከባቢ አየር የሚገባው ከነዳጅ ውስጥ የሚገኘው የካርቦንና ናይትሮጂን ጋዝ መሆኑን የተለያዩ ጥናቶች ያመለክታሉ። በነገራችን ላይ ጥናቱን ያካሄዱት ከአርባ በላይ ዓለም አቀፍ ሳይንቲስቶች ሲሆኑ ብክለት ሊያስወግዱት የሚቻል ሰው ሰራሽ ችግር መሆኑን በመግለጽ ለቀጣዩ ትውልድ ጽዱ የአካባቢ ተፈጥሮን የማስረከብ ኃላፊነት የሁሉም እንደሆነም አሳስበዋል። አድማጮች፣ ለቃለ ምልልሱ የተባበሩንም በማመስገን ለእለቱ ያልነውም በዚሁ አጠናቀቅን። አስተያየት ጥቆማቸው ሀይሌን ሸዋየ ለገሰ ነኝ። ሰላም ሁኑ።